የአማራ ብሔራዊ ክልላዊ መንግስት፣ በወቅታዊ ጉዳዮች ላይ ማምሻውን መግለጫ ሰጥቷል። ባለፉት ቀናት በጎንደር ከተማና በአካባቢዋ ተከስቶ በነበረው የሰላም መደፍረስ የጸጥታው ሁኔታ ወደ ነበረበት መመለሱን የአማራ ክልል ፖሊስ ኮሚሽነርና እማኝነን ያሉም ለአሜሪካ ድምፅ ገልጸዋል። ችግሩ ተከስቶ እንደነበር ያወሱት የከተማ የክልሉ መንግሥት እንዲሁም የከተማው አስተዳደርና ነዋሪዎች ዛሬ ግን አካባቢው ወደ ቀድሞ ሰላሙ መመለሱን ነው ያመለከቱት። ከአሜሪካ ኤምባሲ ዛሬ ለዜጎቹ የአሜሪካ ኤምባሲ ለዜጎቹ ዛሬ ባወጣው የደህንነት ማሳሰቢያ በጎንደር ከተማና በዙሪያዋ የተኩስ ድምፅ፣ የመንገድ መዘጋት፣ የንብረት ውድመት መኖሩን የሚያመለክቱ ሪፖርቶች እንዳሉ ጠቁመዋል። የአማራ ክልል ባለሥልጣኖች ለአሜሪካ ድምፅ በሰጧቸው አስተያየቶች ሰሞኑንና ከዚያም በፊት በተከሰቱ ግጭቶች የህወሀት እጅ አለበት ሲሉ ይከሳሉ። አስቴር ምስጋናው ባህር ዳር ላይ ተጨማሪ ይዛለች። የአማራ ክልል ፖሊስ ኮሚሽነር እንዳስታወቁት በጎንደርና አካባቢዋ የተከሰተው ግጭትና ለመረጋጋት በጭልጋ ወረዳ ከነበረው ሁኔታ ጋር የተገናኘ ነው። ኮሚሽነር አበራ አዳሙ ዛሬ ለአሜሪካ ድምፅ እንዳብራሩት የሁለቱ ግጭቶች መነሻ ተመሳሳይ ነው። ተላላቸውና ከሀሊው ቡድን በሚፈጥረው ፀረ ህዝብ እና ፀረ ሰላም የሆነ እንቅስቃሴ የተጎዱ ወገኖች አሉ ከግራም ከቀኝም። እና እነዛ የተጎዱባቸው ቤተሰቦች በሚያነሷቸው አንዳንድ ድፍጭት የተፈጠሩ አሁን እንዳ ሸዋዙም አካባቢ የተወሰነ ግጭት ነበረ። እሱ ወዲያው የጸጥታ ኃይላችን ተቆጣጥሮታል። አሁን እዛ አካባቢ ሰላም ነው። ከተማውን እንደ ይህን ያህል የጸጥታ ስጋት እና አደጋ ውስጥ የሚከት ነገር አደለም። ይሄኛው እንደምታውቀው እዚህ አካባቢ ላይ ይህ ግርግር መፍጠር ስለሚያስፈልግ ሌላ ኃይል ይሄ ትህነግ የሚያከናቸው የፕሮፓጋንዳ ኃይልም ስላለ ክልሉን ወይም ይሄን ጎንደር ከተማን ያለውን ታሪካዊ ቱሪስት መስህብነት ለማበላሸት በተለይ ከመስቀል ባል ጋር አያይዞ ነው የጀመረው። ይሄንን ማህበረሰባችን ሊረዳ ይገባል። እና የሚወራውና መሬት ላይ ያለው ፈጽሞ የተለያየ ነው። ትናንትና ከውጭ በተወሰነ ትናንትና ከውጭ ዜጎች ጋር ነበር ናት ቦታ አብረን ነበር። ሰላም ነው እሱ እንደልባቸው እና የሚዛንት የነበረው ጠይቀውናል። እኛንም እንዴት ነው ብለው፣ ምክንያቱም ከየ ሀገሮቻቸው ስልክ እየተደወለ አሁን፣ ለምሳሌ የሆኑ አሜሪካኖችን አግኝተናል ትናንትና እና በሰላም እየተጫወቱ እየተዝናኑ ነው የነበረው። ስለዚህ የሚወራውና ሚዲያ ላይ መሬት ላይ ያለው እውነታ ፈጽሞ የተለያየ ነው። ይህንን መልእክት ለማህበረሰባችን ማድረስ እንፈልጋለን። በአሁኑ ወቅት እርስዎ ጎንደር ከተማ ውስጥ ነው ያሉት? አዎ ጎንደር ከተማ ስጠኘት ከተማው ሰላም ነው። አሸባሪ ቡድን በወሰደው እርምጃ አንደኛ ልዩ ኃይል አባል የነባሩ ልዩ ኃይል አመራር ተናዝብቶ ነበር። እሱ ቀብሮ ሲመለሱ እዚህ አካባቢ የተወሰነ ነገር ነበረ፣ እሱ መረድ ያሁን ሰራዊታችን ሰላም ነው ያለው። በአሁኑ ሰዓት በጎንደር ከተማ የተረጋጋ ሰላም መኖሩን አንዳንድ የጎንደር ከተማ ነዋሪዎች ይናገራሉ። ብርሃኑ ምን ይባላለሁ ጎንደር ከተማ አህድ አካባቢ ይመኛል። ጎንደር ዛሬ ሰላም ነች። የተርሳው ሁኔታ ወደ ነበረበት ተመልሷል። ሁሉም የንግድ ድርጅቶች፣ ሱቆች ተከፍተዋል። በአጠቃላይ ዛሬ ጎንደር ተረጋግታለች። ተኩስ ድምጽ የሚሰማ የነበረው ወደዚህ ቁጥቋም አካባቢ ና የከተማው ዙሪያ አካባቢ ባሉ አዘን ጨምሮ ባሉ የከተማው አካባቢዎች የመጠደበት ድምጽ የነበረው ጥሩ ያንን እንድባር ነበር። በአጠቃላይ ጎንደር ይሚለት ስስከ አሁን ሰላሙ ተረጋግቷል። ወደ ነበረበት ሁኔታ ስሜ ማለፋ ባደሸተላለው

ከሰሞኑ ግጭት ተከሰተባቸው በተባሉ አካባቢዎች ባሉ የቅማንት ኮሚቴዎች ጀርባ አጀንዳ ሰጪ አካል አለ። ለዚህ ማሳያ ደግሞ የታጠቁት ትጥቅና አልባሳት አመላካች ነው ሲሉ የአማራ ክልል የሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘው ተሻገር ከሰሞኑ ከአሜሪካ ድምጽ ጋር በነበራቸው ቆይታ ገልጸው ነበር። ከኋላ ኃይል መኖሩን ማረጋገጫችን ምን መሰለ? አንደኛ ጽንፈኛው የቅማንት ኮሚቴ እኛ ያልታጠቅነው ትጥቅ ነው ያለው። ስናይፐር አለው መትረይስ አለው ሬንጀር ተሰፍቶ We're going ከየት እንደ ጨርቃ ጨርቆ ከየት እንደሆነ ታውቀዋለህ። ሬንጀር ለብሶ ነው የሚመጣው። ሎጂስቲክስ ተሰጥቶነት የሚመጣው ጥይት ተሰጥቶት ነው የሚመጣው። መደበኛ ሰራዊት ያለውን ሙሉ ትጥቅ ታጥቆ ነው እየተዋገነ ያለው። ስለዚህ ይሄ ኃይል ደጋፊ ያለው ማለት ነው። ይሄን ኃይል ሱዳን ሊደግፉ አይችልም። ይሄን ኃይል ኬንያ ልትደግፈው አትችልም። ወይም ሌላ ኃይል ሊደግፈው አይችልም። ሊደግፈው የሚችል ኃይል አገር ውስጥ ያለ ጸረ ለውጥ ኃይል። የአማራ ክልል ፖሊስ ኮሚሽነር በበኩላቸው ከግጭቱ ጀርባ አለ ያሉትን አካል በስም እስከ መጥቀስ ይሄዳል። እነዚህ ሰዎች ሰልጥ ነው የሚመጡ ከጎረቤት ክልል ትርነግ የሚባል ድርጅ ጥቂት ነው እያሰለተነ የሚልካቸው። ይሄ በቂ ማስረጃ አለን። ለመላው ሕዝባችን ለአማራ ሕዝብም ለኢትዮጵያ ሕዝብም በይፋ ግልጽ እናደርጋለን። ምህነ ግን የሚባል እያሰለተነ እያስታጠቀ ስንቅ እያስያዘ የሚልካቸው የአማራን ክልል በጥብጡ የአማራን የፖሊስ ኃይልና የአማራን መንግስት ሰላም እንዳያገኘ አድረጉ እያለ ሚልካቸው ድርጅት ነው። ይህ በእንዲህ እንዳለ የአሜሪካ ኤምባሲ ዛሬ ለዜጎቹ ባወጣው የደህንነት ማሳሰቢያ በጎንደር ከተማና በዙሪያዋ የቶክስ ድምጽ የመንገድ መዘጋትና የንብረት ውድመት መኖሩን የሚያመለክት ሪፖርቶች እንዳሉ ጠቁሟል። ዜጎቹ ለጊዜው ወደ አካባቢው እንዳይጓዙ አሳስቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁኝ። አስቴር አስቴር ምስጋናው መስመር ላይነች ያለችው የክልሉ መንግስት በወቅታዊ ጉዳዮች ላይ ያለውን መግለጫ አውጥቷል፣ ማምሻውን። አስቴር እንደምን አመሸሽ? እንደምን አመሽ ሰለሞን። እስቲ አንዳንድ ነገሮችን ግልጽ ለማድረግ ያህል ትህነግ እያሉ ነው ሲናገሩ የነበረው ቀደም ሲል ያነጋገርሻቸው ያቀረብሻቸው ባለስልጣናትና ማንን ለማለት ነው ትህነግ የሚሉት? እንግዲህ ያው ኮሚሽነሩ እንደተናገሩት እህነግ ወይም ደግሞ ህወሀት እያለ ነው እየገለጿቸው የነበረውና። እሺ አመሰግናለሁ። ከጎረቤት ክልልም እና ህወሀት እያሉ ስለሆነ እንግዲህ የህወሀት። እሺ አመሰግናለሁ። እሺ አስቴር፣ እስቲ ወደ ዛሬው መግለጫ ወደ ዛሬው መግለጫ እንለፍ። አስቴር፣ ምንድን ነው የዛሬው መግለጫ ይዘት? እስቲ አጠር አድርገሽ ንገሪን። እሺ አመሰግናለሁ ሰለሞን። የመግለጫው ፍሬ ሀሳብ ሰሞኑን በአማራ ክልል በልዩ ሀይሎችና ፖሊስ ሰርጎ ገብ እያለ በጠራቸው ኃይሎች መካከል እንግዲህ የተፈጠረ ግጭት ግጭትን መነሻ በማድረግ ነው። ግጭቱ እንግዲህ በአማራና በቅማንት ህዝቦች መካከል ሳይሆን አማራን በማዳከም ኢትዮጵያን ማፍረስ የሚል ዓላማ ይዘው የሚንቀሳቀሱ የጥፋት ኃይሎች ሴራ ነው ሲል ነው የገለጸው። በመግለጫው የጥፋት ኃይሎች ተብለው የተገለጹት አካላት እቅዳቸውን ለማሳካት የጦር መሳሪያ በማስታጠቅ በፋይናንስ በመደገፍና ሆን ተብሎ ት በተከፈቱ የሀገር ውስጥ ሚዲያዎች አማካኝነት የአማራን ህዝብ አንድ እንዳይሆን የማድረግ ስራ፣ እንዲሁም በአማራና በቅማንት ህዝብ ተጀምሮ በመላው ህዝብ ዘንድ የሚቀጣጠል አጀንዳ ይዘው እየተንቀሳቀሱ ነው ነው የሚለው። ከዚህ በተጨማሪ ደግሞ የአማራን ህዝብ መንግስት በማጠልሸት የሀሰት ትርክቶችን በመንዛት የአማራን ውስጣዊ አንድነት እንዳይኖር እየሰሩ መሆኑንም ነው መግለጫው ያተተው እንግዲህ ይህ ጥረታቸው በአማራ ህዝብ እና በጸጥታ መዋቅሩ እየከሸፈ እንዳለ ነው መግለጫው የገለጸውና የመግለጫው ፍሬ ሀሳብ ይሄ ነው። አስቴር፣ በዚህ መግለጫ ላይ ግን ቀደም ሲል የፖሊስ ኮሚሽነሩ አበራዳሙ እንደገለጹት ህወሓትንም ሆነ የጎረቤት ክልል ያሉትን የትግራይን ክልል አይጠቅስም በስም እውነት ነው አይጠቅስም። ው የጥፋት ኃይሎች እያለ ነው መግለጫው ላይ የሚናገረው። ምንድን ነው ለመሆኑ ይሄ መግለጫ የሚያስተላልፈው ጥሪ? እንግዲህ ያው መግለጫው በመጨረሻ ጥሪ አቅርቧል። በሀገራችን በጽንፈኛ ሚዲያዎች ላይ የፌዴራል መንግስት ህግና ስርአቱን ተከትሎ እርምጃ እንዲወስድ ነው አንዱ ሁለቱ፣ ደግሞ ሁለተኛው ደግሞ የክልሉ ህዝብ በአንድነት በመቆም ራሱን እንዲከላከል፣ በተለይ ደግሞ በአማራና በቅማንት ህዝቦች መካከል ያለውን በጋራ እንዲቆሙ የአማራና የቅማንት ህዝብ በጋራ እንዲቆሙ ነው እነዚህ የጥፋት ኃይሎችን ሴራ በመገንዘብ። ሌላው ደግሞ መላው የሀገራችን ህዝቦች በአማራን በማዳከም ኢትዮጵያን የማፍረስ አላማ ያለውን ኃይል ተረድተው ከጎናችን እንዲቆሙ የሚል ጥሪ ነው ያቀረቡት። ከዛ ውጭ በክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችን እና ሲቪክ ማህበራትን ከጎኑ እንዲቆም ነው በመግለጫው ጥሪ የቀረበው። አመሰግናለሁኝ። አስቴር ደናምሺም። አመሰግናለሁ ሰለሞን መልካም። የትግራይ ክልል ትግራይ ውስጥ መቀለ የሚገኘው ሪፖርተራችን ሙሉ ጌታ አጽበሀ ባለስልጣናቱን አነጋግሯል። የህወሀት የስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳ ቀደም ሲል የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ የተናገሩትን ፓርቲያቸው አለመፈጸሙን ተናግረው ይህንን ኮሚሽነሩ ጭምር ያውቃሉ ብለዋል አቶ ጌታቸው የአማራ ክልል የጸጥታ አካላት በሰላማዊ ሕፃናትና ሴቶች ላይ ጥቃት ለማድረስ በሚያደርጉት እንቅስቃሴ ከተጠቂዎች መልስ ሲሰጣቸው ሁሌም የሚናገሩት ነው ሲሉም ክሱን መልሰዋል አቶ ጌታቸው ረዳ የቅማንት ህዝብ ህጋዊ የቅማንትን ህዝብ ህጋዊ ጥያቄ እንደግፋለንም ብለዋል ሙሉጌታ አጽባህ ተጨማሪ አለው። የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ በቅርቡ ለአሜሪካ ድምፅ በሰጡት ቃል በክልሉ ሰሜን ጎንደር አካባቢ በተፈጠረው ግጭት የሰው ሕይወት ማለፉና የቆሰሉም እንዳሉ ንብረትም መውደሙም መናገራቸው ይታወሳል። ከግጭቱ ጀርባ ህወሀት አለ ያሉት ኮሚሽነሩ ችግር እየፈጠሩ የሚገኙት ህወሀት ያሰለጠናቸው ታጣቂዎች ናቸው ብለዋል። በዚህ ጉዳይ ያነጋገርናቸው የህወሀት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳም ፓርቲያቸው በግጭቱ እጅው የለበትም ብለዋል። የህወሀት እጅ እንደሌለ ፖሊስ ኮሚሽነሩም ያውቃሉ ሲሉ ገልጸዋል። ህወሀት ይህን ችግር የፈጠረ እንዳልሆነ ሰውየውም የሚያውቁት ይመስለኛል። የቅማንትም ህዝብ፣ የአማራም ህዝብ በደንብ ያውቃል። የተለመደ ነገር አለ። አሁን በተለይ አሁን ባሉት አንዳንድ የአማራ ክልል የጸጥታ ኃላፊዎች ዘንድ ህጻናትና ምስኪን ሴቶችን፣ እናቶችን ተደራጅተህ ለመግደል ለማንበርከክ የሚያደርጉት እንቅስቃሴ በ ተበዳይ ወገኖች ጥንካሬ ሲከሽፍ ችግሩን ለሶስተኛ ወገን የሚሉት አለ። አንዳንዴ አንዴ ስም መጥራት ይጀምራሉ። ያው ሶስተኛ ወገን የሚሉት ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህወሓት ነው ወይ የሆነ ኃይል ነው ይላሉ። ሲጀመር እንወክሏለን ነው የሚሉት። የአማራ ህዝብንም የማይመጥን አካሄድ ነው ብቻ ሳይሆን እጅግ በጣም አሳዛኝም ነው። የቅማንት ህጻናትና ወጣቶችን ገላለሁ ብለ ተደራጅ ተሄደ አልሳካ ሲል አይ የሆነ ነገርም አለ ሌላ ሶስተኛ ወገን ነው የሚል በተደጋጋሚ የሚሰማ ነገር ነው። እንግዲህ በሶስተኛ ነገር የሚሉት ወይ በእነሱ አጠራር ትህነግ የሚሉት ኃይል በዚህ ደረጃ በሩቅ ሆነው የእነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋጋሚ እንደሚፎክኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው። በግጭቱ ህወሀት ያሰለጠናቸውን ታጣቂዎች በህዝቡ መሀል እየገቡ እንደሚረብሹ መረጃ እንዳላቸው ኮሚሽነር አበራ አዳሙ መናገራቸውን በተመለከተ አቶ ጌታቸው ሲመልሱ፣ በጉዳይ ላይ የህወሀት እጅ እንደሌለ ማስረጃ ማቅረብ አይችሉም፣ ምክንያቱም ስለሌለ ሲሉ መልስ ሰጥተዋል። ካሁን በፊት የሚነበሩት የጸጥታ ኃላፊዎች በተለያዩ መድረኮች ላይ ከአማራ ክልል ባለስልጣናት በዚህ ጋር በተያያዘ የሚቀርበው ማስረጃ ራሱ ክሱ ነው። የአማራ ክልል አንዳንድ የስራ ኃላፊዎች ተደጋጋሚ ያቀረቡትን ክስ ራሱን እንደ ማስረጃ የማቅረብ ከፍተኛ አባዜ ነው ያለባቸው። ስለዚህ አሁን ባለን መረጃ ማስረጃ የላቸውም የምለው ማስረጃ ማግኘት ከባድ ስለሆነ ሳይሆን እነሱ ሚሉት ማስረጃ ስለሌለ ነው። የቅማንት ህዝብ ጥያቄ ፖለቲካው ውሳኔ በመስጠት ሊመለስ እንደሚገባ እንደሚያምኑ የተናገሩት አቶ ጌታቸው የክልሉና የፌዴራል መንግስት ትኩረት ሰጥተው ሊመልሱት ይገባል ብለዋል። ዋናው ነገር የቅማንትን ህዝብ ጥያቄ ያነሳው የቅማንት ህዝብ ነው። ኢንፋክት መመለስ አለበት ተብሎ በተደጋጋሚ በአማራ ክልል ምክር ቤትም በፌዴሬሽን ምክር ቤትም ትኩረት ሰጥቶት ሲሰራ ነበረ። ይህን ጥያቄ በወጉ መልሶ የቅማንትን ህዝብ ራስን በራስ የማስተዳደር መብት ማረጋገጥ አንድ ነገር ነው። ይሄ ፖለቲካዊ መፍትሄ ነው። ማንም ጤነኛ ሰው ሊያስበው የሚገባ ፖለቲካዊ መፍትሄ ነው። አሊያ ግን የቅማንትን ህዝብ ጥያቄ በአንድ ወይም በሌላ መልኩ ህጻናትና ሴቶችን በመደብደብ በመግደል ሽፍታ በማሰማራት እመልሳለሁ ብለ ስትንቀሳቀስና ያ እየተበደለ ያለው እየተጠቃ ያለው ህዝብ ራሱን ለመከላከል ብሎ እንቅስቃሴ ሲያደርግ፣ አይ ራሱን መከላከል አይችልም እኮ ነበረ የድገሌ ድጋፍ ባይኖረው ኖረው የሚል አንደኛ ራሱ ራሱን እንትኑን አስበህ በጣም አሳፋሪ ነው። ሰው ባይ ደግፋቸው ኖሮ ኮን ጨርሳቸው ነበር የሚል ነገር ነው የሚመስለው። እና እኔ እውነት ለመናገር እንደ ፓርቲ የፓርቲን አቋም የፓርቲ አቋም አሁንም ቢሆን በክልሉና ና በፌዴራል መንግስት የተሰጠው ትኩረት ተሰጥቶት መፈታት አለበት የሚል ነው። እኔ በግሌ እንደማስበው የዚህን ህዝብ ጥያቄ ሽፍቶች በዚህ ህዝብ ላይ እያደረሱት ያሉትን ግፍ ለማስቆም የሚያስችል ፌዴራል መንግስትም የአማራ ክልል መንግስትም ህጋዊ ማለት ነው ከሽፍቶች ተጽዕኖ ነጻ የሆነው መንግስትም ሌሎች ክልሎችም ተባብረው ይሄንን ማስቆም የሚችሉበት ስራ ቢሰራ ትክክል ነው የሚል እምነት አለ ከዚህ ውጭ አሁን የምትላቸው ሰዎች ድሮውኑም ሽፍቶች ያሰማሩና የሽፍቶቹ እንቅስቃሴ ሲከሽፍ፣ አይ የሽፍቶቹ እንቅስቃሴ የከሸፈው እንቅስቃሴ ሆነ የአማራ ህዝብ ስለማይደግፈው ነው ከማለት ይልቅ ሌላ ጭራቅ በመሳል ሌላ ሶስተኛ ወገን ተበዳዮቹን ምስኪኖቹን ስላገዘ የሽፍቶቹ እንቅስቃሴ ከሸፈ የሚሉት እና ስለዚህ በዚህ ደረጃ መልስ ለመስጠት መገደዱም ራሱ ያሳዝነኛል። በማስከተልም አቶ ጌታቸው የቅማንት ማህበረሰብ ጥያቄ ህጋዊ ጥያቄ በመሆኑ እንደግፈዋለን ብለዋል። የቅማንትን ህጋዊ ጥያቄ መደገፍ ሞራላዊ ግዴታችን ነው። ምንም ጥያቄ የለውም። ግን በዛ ደረጃ አለመንቀሳቀሳችን ያሳፍረኛል። በአደባባይ ወጥተን ይህን ነገር ማወገዝ አለመቻላችን እስካሁን በጣም ያሳፍረኛል። እርግጥ በተለያዩ መድረኮች፣ የኢህአዴግ መድረኮች፣ የመንግስት መድረኮች ላይ ይህን ጥያቄ ቢመለከት ለማንሳት ሞክረናል። በቅማንት ህዝብ ላይ ጭፍጨፋ የፈጸሙ ወንጀለኞች በቁጥጥር ስር እንዲውሉ ጥያቄዎችን ለማንሳት ሞክረናል። ግን በዚህ ደረጃ ነገሮች እየተባባሱ ሲመጡ በፌዴራል መንግስትም ይሁን ገዢው ፓርቲ ውስጥ ባለን ወክልና ላይ ተመስርተን የተወሰነ ነገር በአደባባይ ማለት አልመቻላችን ያሳዝነኛል እንጂ ቅማንት ተወላጆች ለሚደርስባቸው ጥቃት ራሳቸውን ለመከላከል የሚያደርጓቸው ትንንሽ እንቅስቃሴዎች አለማገዝ ነው። እንደውም የሚያሳፍረው በቅማንት ማህበረሰብ ላይ የሚደርስ ጥቃት ሁሉም ክልሎች ሊያወግዙት ይገባል በማለትም አቶ ጌታቸው ረዳ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም